ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል ሁለት ልጆች አሉ። እሱ ጋራ ማለት ዘጠኝ ዓመት ከቤት ወጥቶ አያውቅም። እጅግ በጣም ሲያሳዝ ሲያሳስበኝና ሲያሳዝነኝ የሚኖረው ግን ልጄ እንዲሁኖ አንድ ቀን የልጅነቱን ጣዕም ሳያውቀው ሳይቦርቅ እንዲሁኖ ሊቀር ነው ወይ ቤት እንደታሸገ ብዬ በጣም ያሳዝነኝ ያስለቅሰኝ ነበር። እኔ ራሴ ስቼ የምወድቅበት ብሎ ሰዓት አለ። ራሱን ይነቅሳል። በቃ የሆነ እርግማን እርግማን ብለው ነው እነሱ የሚፈርጁት። ዛሬ ምሽት በርካታ ህጻናትን እያገዘ ስለሚገኘው የደሴው ረዋን ልዩ ፍላጎት ያላቸውና የሌላቸው ህጻናት ማቆያ እነግራችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ሰይም እመራለው። ኤልያስ አስማሪያ ደግሞ ቅንብሩን ይከውንልናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ልዩ ፍላጎት ያላቸውና የሌላቸው ህጻናት ማቆያ በደሴ ከተማ በአንዲት በጎ አድራጊ የተቋቋመ፣ እንደ ኦቲዝም ያሉ የተለያዩ የአእምሮ እድገት ውስንነቶች ያሉባቸው ህጻናትን ለመርዳት ያለመ ድርጅት ነው። መስፍን አድራጌ ስለ ህጻናት ማቆያው ቀጣዩን ዘገባ አሰናድተዋል። በአማራ ክልል የመጀመሪያው እንደሆነ ይነገርለታል። የደሴው ረዋን ልዩ ፍላጎት ያላቸውና የሌላቸው ህጻናት ማቆያ ማዕከል። የማዕከሉ መስራች ኢማን መሀመድ ረዋን የሚለውን የአረበኛ ቃል ለማዕከሉ መጣሪያነት ሳውለው ሁለት ስሜቶቼን በቅጡ ስለሚገልጹልኝ ነው ይላሉ። አንድም የመጀመሪያ ልጃቸውን ስም፣ ሌላም በማዕከሉ ግልጋሎት እያገኙ ያሉ ኦቲዝምን ጨምሮ የአእምሮ እድገት ውስንነት ያለባቸውን ህጻናት። የመጀመሪያ ልጄ ረዋን የዘጠኝ ዓመቷ ነው። በአምስት ዓመቷ ነው ኢትዮጵያ ጃት የመጣችው። የተወለደችው ሳውዲ ውስጥ ነው። ኦቲዝም መሆኗን ግን ያወኩኝ፣ ብዙ ሆስፒታል ውስጥ እጃት አለውኝ። ከልጆች ጋር ቀላቀያት እንጂ ኦቲዝም መሆኑን ያወኩት ኢትዮጵያ መጥቼ ነው። ግን ኢትዮጵያ መጥቼ ልጄ ኦቲዝም መሆኗን ካወኩኝ በኋላ ልጄ መርዳት እንደሚገባኝ በመጀመሪያ ማመን አምኖ መቀበል ነው ና አምኜ ተቀብዬ ቀጥታ ልጄን ወደ መርዳት ነው የሄድኩት። ልጄ እንደዛ ሁና በምረዳበት ሰዓት ሰዎች ወስደው የሆነ ልጅ ያሳዩኛል። ወደ ሮቢት የሚባል አካባቢ ማለት ነው። እዛ ሲሄድ እናት ልጇን በሰንሰለት አስራ የቀን ስራ ነበር ምሰራው ና እኔ በጣም ደነ ያስረጋገጥኩኝ ውጭ ላይ አስራው ነው ሄደችው ስጠይቅ የለችም የቀን ስራ ልሰራ ነው ሄደችው ሲባል ይህን እናት መጠበቅ አለብኝ ና እንዳታስረው እንዴት ነው ማድረግ የምችለው ልጁ እንዴት ነው መርዳት ያለብኝ ወደሚለው ገባሁኝ ያው እናትየዋንም አግኝቼ ሳናገራት ምንም አይነት ትምህርት ቤት የሚቀበላት እንደሌለ ልጁ በጣም የሚሮጥ የሚጮህ መኪና አደጋ ውስጥ እንደሚገባባት እንደሚጠፋባት ነበር የነገረችኝ ና በአለም ጥሏት ስለጠፋ ያላት እድል ምንድን ነው ልጁን ይዛ መስራት ስለማትችል አስሮ መሄድ ነው እና በሱ የተነሳ ብዙ ትምህርት ጋጣሁኝ መጨረሻ ላይ ወደ መክፈቱ ውሳኔ ገባ ማለት ነው። ሲቋቋም ቤት ኪራይ የፈለግኩኝ ሳገኝ ደግሞ ውጭ የሚኖሩ እህቶች የቤት ኪራይ የከፈሉልኝ የመጀመሪያ መነሻውን የስድስት ወር፣ ከዛ የሚቀጥለው ደግሞ ራሴም የአስተማሪዎችም የምንም እያደረግኩኝ ውጭ የሚኖሩ ዲያስፖራዎች ተቅዋድ ዲኤሚቪፎርደስ የሚባሉ ድርጅቶች በቋሚነት ሰላሳ ልጆቹ እንዲማሩ የቤት ኪራይ እንትን ብሎ በጣም ችግር ላይ ነበርኩና፣ ሊዘጋ የመጨረሻ ሊዘጋ ሲል አባዩ ምን የሚባል ድርጅት እነሱ ደርሰው የቤት ኪራይ የከፈሉልኝ። እኛ ጋር እድሜ ክልል ወደ 1516 ልጆች መጥተው ትእዛዝ አይቀበሉም፣ ጉልበተኞች ናቸው፣ የሚማቱም አሉ። ካለው ሁኔታ ጋር አሁን አልቻልንም፣ ግን ቢያንስ በአሁን ሰዓት ከ11፣ 12፣ 13 ተቀብለናል። ከ13 ዓመት ልጅ ፓምፐርስ የሚለብስ ወይ 14 ዓመት ልጅ እንደዚሁ ፓምፐርስ የሚለብሱ አሉ፣ በእጃቸው የማይበሉ አሉ። እነዚህ ይህን ሁሉ ማስተካከል ነው አሁን የኛ ስራ። ሽንት ቤት የማይጠቀሙ ጥርሳቸውን መቦረሽ የማይችሉ እጃቸውን ታጡ የማይበሉ ልጆች ናቸው ያሉ። ወደ ማቆያው የመጡት ህጻናት በተዘጋጁላቸው የመለማመጃ ክፍሎች ውስጥ የተለያዩ ልምምዶችን ያደርጋሉ። የአይንላይን ግንኙነት እንዲያጎለብቱና ትኩረት እንዲያደርጉ በዛጎሎች ውስጥ ክር ማስገባት ነገሮችን በራሳቸው እንዲፈጽሙ ልብሳቸውን መቆለፍ ጫማቸውን ማሰርና መሰል እንቅስቃሴዎችን እንዲያደርጉ የተመደቡ መምህራኖች ያግዟቸዋል። አሚና ወል ከሃሮሚያ ዩኒቨርሲቲ በልዩ ፍላጎት ሶስት አመት ተምራ 2014 ዓመተ ምህረት ላይ ብትመረቅም በግልም ሆነ በመንግስት ተቋማት የመቀጠር እድል አላጋጠማትም። የዩኒቨርሲቲ ተመራቂዋ ወጣት ያለ ስራ አምስት ወራት ቤተሰቧ ጋር ከተቀመጠች በኋላ አማራጭ ያደረገችው ቤተሰቦቿ ካሉበት የገጠር ቀበሌ በቅርብ ርቀት ወደምትገኘው ደሴ ከተማ መምጣት ነበር። ደሴ መጥቼ ግለሰብ ቤት በቤት ሰራተኝነት ገባሁኝ። ለአንድ ወር ከሀያ ቀን አካባቢ ሰራሁኝ። ከዛ የምሰራበት ሰውዬ ም ሲያይ መማሪንም ስነግረው፣ እዚህ መስራት የለብሽም ስራ ፈልጌ ያስገባሻለሁ ምናምን አለና ከዛ እዚህ መጥቶ እሷን ኢማንን አናገራት እሺ ብላ ከዛ መጣ። የተማረችውን ሳይንስ በተግባር የምትተገብርበት አጋጣሚ መፈጠሩ ቢያስደስታትም በተለያዩ አካባቢዎች ኦቲዝምን ጨምሮ በተለያዩ የአእምሮ እድገት ውስንነት የሚቸገሩ ህጻናት በበዙበት ሀገር በልዩ ፍላጎት የሰለጠኑ ሰዎች እውቀታቸውን የሚያጋሩበት እድል አለመፈጠሩ እንደሚያሳስባት ትናገራለች። እኛ ቢያን ትንሽ እንኳን የተማር ነው በዛ ፊልድ ልጆቹን የማውጣት አቅም ቢመቻችልን ይሄ ነገር መስራት እንችል ነበር። ነገር ግን ባለመመቻቸት ምክንያት ልጆችም ሊቀሩ ይችላሉ። ትልቅ ተጽዕኖ አለሁ። ቢያንስ እዚህ ወጥተው መማራቸው እንኳን ትልቅ ነገር ነው። እንደ ሰውም ስለማይቆጠሩ ማለት ነው። ህጻናቱን ቀድሞ ከነበሩበት ይዞታ ጋር የሚያነጻጽሩት የማቆያ ማዕከሉ መስራች ወደ አደባባይ መውጣታቸው በራሱ የጅምራችን ስኬት ነው ይላሉ። መረጋጋት አሁን ብዙዎቹን ወላጆች በፊት፣ በጣም የሚሮጥ የሚንቀጨቀጭ ልጅ ከሆነ ተረጋግቱ፣ መረጋጋት። ያው እንዳልኩ ደግሞ አሁን አዲስ እንትን ናቸው። ያው ያለው ነገር እንግዲህ በሂደት ደግሞ የሚያመጡትን ወላጅ ነው የሚናገረው። እኛ ግን በጣም ያው መውጣታቸው ትልቅ ነገር ነው። በእጃቸው መታጠባቸው ትልቅ ነገር ነው፣ እና እጃቸውን ታጥቦ መብላት፣ ንጽህና፣ የግል ንጽህናቸው መጠበቅ ትልቅ ነገር ነው። ልጃቸው በማቆያው በሚሰጡ አገልግሎት ተጠቃሚ የሆነው ዘይነባ ሳይድ ከግንዛቤ እጥረት ጋር ተያይዞ ደረሰብኝ የሚሉትን የሞራል ጫና ያስታውሳሉ። በሳውዲ አረቢያ ኖር ነበርና ከዚህ በፊት ተወልዶ ቢያንስ ከአምስት ዓመት ሲሆነው ምንም ማቀው ነገር የለም። ያው አይናገርም። እዚህ ወደዚያው ከስደት ወደዚህ ተመልሰን መጣን። ከዛ ከመጣን በኋላ ያው ልጁ ምንም የሚስተካከል ነገር የለውም። ሽንት ቤቱንም በራሱ እንደዚህ የመነካካት በቃ ማያምር ሁኔታ ሁሉ ነገሮች ነበሩትና ያው እያደገም ሲመጣ ያው ነገር አብሮ እያደገ መጣ። ኦቲዝም መሆኑን ያው ደሴ ሆስፒታል ነገረኝ። ከዛም በኋላ አልሐምዱሊላ ብዬ ተቀብዬ እየኖርኩ ነው ያለው። ሰዎች እኔ ያመጣውት በሽታ ይመስል ሰዎች አግልለውኝ ነበር ስል ከቤተሰቦቼ ጭምር። በቃ በሽተኛ ልጅ ነው የያዘችው ይሄ ልጅ ከኛ ልጆች ጋር እንዳይጫዋት ሁሉ ውሳኔ አርፎበት ነበር እና እጅግ በጣም ያማለ ባለቤቴ ሱዳናዊ ነበር። ወደ አገሩ ተባሮ እሱም ወደ አገሩ ነው ሂዷል። ያው ቢያንስ እንግዲህ ሰባት አመታችን ምን ላይ እንዳለ ማን ጠያየቅም፣ የተቋረጠ ነገር ነው ያለው። የመኪና አደጋ ደርሷበታል ተብዬ ሰምቻለሁ። ከዛ ውጭ የማቀው ነገር የለም፣ ይረዳን ነገር የለም። ያው አልሐምዱሊላህ፣ በግላችን እንደዚሁን እታደራለን። ሁለት ልጆች አሉ እሱ ጋራ ማለት ነው። ዘጠኝ አመት ከቤት ወጥቶ አያውቅም። እጅግ በጣም ሲያሳስበኝና ሲያሳዝነኝ የሚኖረው ግን ልጄ እንዲሁ ሆኖ አንድ ቀን የልጅነቱን ጣዕም ሳያቀው ሳይቦርቅ እንዲሁ ሆኖ ሊቀር ነው ወይ ቤት እንደታሸገ ብዬ በጣም ያሳዝነኝ፣ ያስለቅሰኝ ነበር። እኔ ራሴን ስቼ የምወድቅበት ሁሉ ሰዓት አለ። ራሱን ይነክሳል። በቃ ይሁን እርግማን እርግማን ብለው ነው እነሱ የሚፈርጁት ና ያንን ያነስሳ የልጁ ህመም ሳያምህ፣ የሰው ንግግር ደግሞ በጣም ያማል። አጥንት የሚሰብር ነገር ነው። በክራይ ቤት የሚኖሩ ልጅ ጮ ተብሎ በሽተኛ ልጅ የያዘችናት ናት እንጂ የምትወጣው ኖርማል አይወጣም። መውጣት ያለበት ጤናማ ልጅ የያዘው ነው። በሽተኛ ያለቸዋል መውጣት የለባት ምክንያቱም ወደን አላመጣ ነው። ማንም ሰው ወዶ አላመጣውም። እንዲሁም ደግሞ መናገር የምፈልገው ባል ብዙ ጊዜ አሁን ያሉ እናቶች ብታያቸው ባሎቻቸው ጥሏቸው የጠፉ ልክ እሷ ፈልጋ እንዳመጣች ልክ ለእሷ ብቻ እንደመጣ ተደርጎ ነው። እሷ ፈልጋ አላመጣችም። ይህ ልጅ የእሱም የእሷም ልጅ ነውና ቢረዱ ይህን ነገር እኛ ፈልገን አላመጣ ነው ቁጣም አይደለም። ከሰራንባቸው ደግሞ ይቀየራሉ። ምክንያቱም ስማርት ናቸው። የቤት ጫማና ወደ ትምህርት ቤት ሲመጣ የሚያደርገውን ጫማ ለይቶ መዋቁ፣ የመንገዱን አቅጣጫ ለይቶ ማዋቁ ይሄ ለእኔ ትልቅ ነገር ነው። ኬጅ አስገብቸው አይቸዋለሁና ሲያስገልሉት ነበረ። በደሴ ከተማ የማስታወቂያ ባለሙያ የሆነው ወጣት ብርሃኑ ተበጄ ልደቱን በማዕከሉ ካሉት ህጻናት ጋር ከማክበር ጀምሮ ጓደኞቹን በማስተባበር ለህጻናቱ መገልገያ የተለያዩ ቁሳቁሶችን ይደግፋል። በርካታ ሰዎች ልደታቸውን የተለያዩ ቦታዎች ላይ ያከበራሉ። በርካታ ገንዘብ አውጥተው እኔ ግን እንደዚህ አይነት ቦታዎች ነው ማክበር የምፈልገው ልደቴን። ካከበርኩ በኋላ በአቅሜ በቻለው መንገድ ይህንን ተቋም ለመርዳት ሞክር ያለው ጓደኞቼን በማስተባበርም እንደዚህ ወንበሮች፣ ጠረጴዛ፣ አሁን ደግሞ ዩኒፎርም እያሱና ቢኒያም የሚባሉ ወንድሞችን በማስተባበር እነዚህ እነዚህን ነገር እያደረኩላቸው ነው። ሌሎቹም ሰዎች ይህንን ተቋም በመጎብኘት የአይምሮ እድገት ውስንነት ተፈልጎ የሚመጣ ነገር አይደለም፣ እርግማንም አይደለም። ሰዎች ፈልገው አይደለም ወደዚህ ምድር ልጆቻቸውን የሚያመጡት። በአጋጣሚ የሚከሰት ነገር ነው። ስለዚህ ሁላችንም እንድንረዳቸው ጥሬ አስተላልፋለሁ። የአሜሪካ ድምፅ ዘጋቢ በማዕከሉ ውስጥ ሳለ ለጉብኝትና ለድጋፍ የመጡትን በደሴ ከተማ የመላኩ ሰፈር ወጣቶች መረዳጃ ማህበር አባላትን አናግሮ ነበር። የማህበሩ ሰብሳቢ ነቢያት ሸቱ፣ ሶሻል ሚዲያ ላይ የራዋን የአእምሮ ውስንነት ማዕከልን ካየን በኋላ በአካል ሂደን ግቢያቸው ጋር ጎበኘን። ኦልሞስት ህመማቸው ሆማችን ነው ብለን በጣም ስለተሰማን ማህበራችን ልዩ ድጋፍ ማድረግ ጀመረ። ድጋፋችንን የማይተው የረዋን በጎ አድራጎት መስራች ማ የክብር አምባሳደር አረጉ ማህበራችንን ከዛ በኋላ በቋሚነት በ15 ቀን ብሁር በ20 ቀን እየመጣ እንጎበኛለን፣ ያለን እናካፍላለን። ማቆያ ማዕከሉ በግለሰቦች መኖሪያ ቤት ተከራይቶ እንቅስቃሴውን ከጀመረ አንድ ዓመት ቢያልፈውም አከራዮቹ ግለሰቦች ከሰሞኑ እንዲለቁ ስለጠየቁ ቀጣዩ ማረፊያቸው እንደሚያሳስባቸው የማቆያው መስራችና ስራ አስኪያጅ ይናገራሉ። መስፍንን አመሰግናለሁ ለቀደመው ዘገባ። በየአመቱ በሺዎች የሚቆጠሩ ኢትዮጵያውያን ተማሪዎች በአሜሪካ ዩኒቨርሲቲዎችና ኮሌጆች ውስጥ ለመማር ወደ ዩናይትድ ስቴትስ ይመጣሉ። በልዩ ልዩ የአሜሪካ ግዛቶች በሚገኙ ዩኒቨርሲቲዎች ውስጥ ትምህርታቸውን እየተከታተሉ ያሉ ተማሪዎች ለምን በአሜሪካ የትምህርት ተቋማት ለመማር እንደመረጡ ባልደረባችን ስመኝ ሸቆየ ጠይቃችኋለች። አሜሪካን ለመጎብኘት ከዛም አልፎ መኖሪያ ለማድረግ የሚያስቡ በርካታ ሰዎች የሚጋሩት አንድ አባባል አለ። አሜሪካዊ ህልም ሁሉም ሰው በነፃነት ኖሮ አላማውን ማሳካትና ከፍተኛ ምቾትን ማግኘት በሚችልበት ምድር ላይ የመኖር ህልም። ይህንን ህልም ለመኖር የሚያስቡ በርካታ ዓለም አቀፍ ተማሪዎች በዩናይትድ ስቴትስ በሚገኙ ኮሌጆች እና ዩኒቨርሲቲዎች ለመማር በየአመቱ ይመጣሉ ኢትዮጵያኖችን ጨምሮ። ኒውዮርክ በሚገኘው ኮሎምቢያ ዩኒቨርሲቲ የኮምፒውተር ሳይንስ እያጠና የሚገኘው የሀያ ሁለት አመቱ በረከት አዳሙ ከእነዚህ ወጣቶች አንዱ ነው። ለትምህርት ወደ አሜሪካ መቀጥታ ከአስራ ሁለተኛ ክፍል እንደጨረስኩ የመጣው የመጣውበት ምክንያት ለኮምፒውተር ሳይንስ በጣም አሪፍ የሚባሉ ኢንስቲቱሽኖች በአብዛኛው አሜሪካ ውስጥ ስለሆነ የሚገኙ መማር የምፈልገው ትምህርት ጋር አሪፍ የሚባል ትምህርት ቤት የትኛ ነ ይሰጠኛል ብያስበ የነበረ ወደዚህ ያደረኩት። ሳን ፍራንሲስኮ በሚገኘው ሚነርቫ ዩኒቨርሲቲ ውስጥ የሰው ሰራሽ ልህቀትን እያጠና የሚገኘው ናትናኤል ታምሩም እንዲሁ ከልጅነቱ ጀምሮ ወደ አሜሪካ የመምጣትና የመማር ፍላጎት ነበረው። በመጀመሪያ ወደ ውጭ ዶ የማጥናት ኢንተረስት ነበረኝ። ስለዚህ እንደዚ አይነት ኦፖርቹኒቲዎችን መለከትና ሞክር ነበረ ከነዛ ውስጥ ሚነርቫ ዩኒቨርሲቲ በጣም አሪፍ ነው አግኝቼው ነበር። ስለዚህ ስኮላርሽፕ አፕላይ አድርጌ አክሴፕት ከተደረጉ በኋላ ነው ወደ ዩ ኤስ ልመጣ የቻልኩት። አዲስ አበባ ዩኒቨርሲቲ የሶስተኛ ዓመት ተማሪ እያለ በሚነርቫ ዩኒቨርሲቲ ነጻ የትምህርት እድል ለማግኘት ያደረገው ሙከራ ተሳክቶ ወደ አሜሪካ መምጣት የቻለው ናትናኤል በኢትዮጵያና በአሜሪካ ትምህርት ስርዓት መካከል ያለውን ልዩነት እንዲህ ይገልጸዋል። የእኛ ትምህርት ቤት ትንሽ ካሪኩለሙ ለየት ይላል፣ ኢቨን ከትራዲሽናል የዩ ኤስ ዩኒቨርሲቲዎች ማለት ነው በዋናነት የሚጠቀሙት አክቲቭ ለርኒንግ ነው። እኛ ጋር ተማሪዎች ላይ ሞር ጫና ያለው እና እንደዚህ አይነት ሌክቸሮች ምናምን የለንም። በብዛት የምናደርገው በራሳችን ነገሮችን በመማር እና ክላስ ውስጥ ገብተን ፕራክቲስ በማድረግ ነው ነገሮች የምንሰራው። ከዛ ውጭ ደግሞ ሲቪክ ፓርትነሮች ኖሩናል። በየከተማዎቹ ወጣን፣ ከነዛ ጋር ኢንጌጅ በማድረግ እና ከነሱ ጋር አንዳንድ ፕሮጀክቶችን ተቀብለን በመስራት ፕራክቲካል የሆነ ኤክስፒሪየንስ እንድናገኝ ያደርጉናል። በኢትዮጵያ ኬስ ኢንተርንሽፕ ወይም ተማር ትልት ነገር አለ። ከአራተኛው አምስተኛ አመት ላይ ነው እንደዚህ አይነት ኤክስፒሪንስ ለአንድ ሚኒስተር ብቻ። ይሄ ግን ሙሉ የምት ቆይታችንን ከአንደኛ አመት እስከ አራተኛ አመት እንደዛ በማድረግ ነው የምናሳልፋል። ለናትናኤል ሌላው የተለየው የትምህርት አሰጣጥ የሚፈልገውን የትምህርት አይነት መርጦ መማር መቻሉ ነው። ለምሳሌ ዋናው የሚማረው ሰው ሰራሽ ልህቀት ቢሆንም ጎን ለጎን የኢኮኖሚክስ ኮርሶችን ይወስዳል። ይህ የትምህርት ነጻነትና ትምህርቱ ተግባር ተኮር መሆኑ በረከትንም በአሜሪካ ሲማር የሚያስደስተው ጉዳይ ነው። በጣም ብዙ ነጻነት አለው። መምህሮችን ብዙ ነገር ስንፈልግ፣ ሪሶርስ ስንፈልግ፣ እርዳታ ስንፈልግ፣ ቀጥታ ኢሜይል አድርገን ወይም በአካል ዝም ብለን ሄደን አነጋግረን በጣም ለመርዳት ዝግጁ ናቸው። በሱ በሱ በጣም አሪፍ ነው። እዚህ ሀገር በጣም ፍሌክስብል ናቸው እና አሁን አሁን ላይ ራሱ እስከዛሬ ድረስ ከሚተር ሳይንስ ተምሬ ተምሬ ቆይቼ ሜጀሪን ቀይሬ ወደ ለምሳሌ ማቴማቲክስ መማረ ፈልግ ማቴማቲክስ ማድረግ ይችላሉ። እና የፈለግኳቸውን ክላሶች መርጬ ለመማረው ዩኒቨርሲቲው አይደለም ይሄን ክላስ መውሰድ አለብህ ግዴታ ብሎ የሚነግረኝ ያለ ያሉ ዩኒቨርሲቲዎች በየዓመቱ ተማሪዎች የሚወስዷቸው ትምህርቶች ረዲ የተወሰኑ ናቸው። እዚህ ግን የምንፈልጋቸውን ክላሶች ራሳችን መርጠን ነው የምንገባው። እሱ በጣም አሪፍ አድርጎታል። ምክንያቱም እንደ ኢንትረስታቸውን ፎከስ እንድናደርግ ያግዝናል። ሌላዋ ሜሪላንድ ግዛት ውስጥ ያገኘኋት ሎይላ የተሰኘ የግል ዩኒቨርሲቲ ውስጥ የኮምፒውተር ሳይንስ የምታጠናው ሩሃማ ሙሉጌታ ናት። የ19 ዓመቷ ሮሃማ ወደ አሜሪካ የመጣችው የሁለተኛ ደረጃ ተማሪ ያለች ነው። የሶፍትዌር ምህንድስና ባለሙያ የሆነችውን እናቷን በማየት ሙያውን ለመማር ከልጅነቷ ጀምራ ታልም የነበረችው ሮሃማ የአሜሪካ ዩኒቨርሲቲዎች በብዙ ምክንያት ተመራጭ ቢሆኑም ተቋማቱን ለመቀላቀል የሚታለፍበት ሂደት ግን ቀላል እንዳልሆነ ታስረዳለች። ለእኔ በጣም አዲስ ነበረ፣ ምክንያቱም ኢትዮጵያ በሜጀርሽ ነው ሰው ፕሌስ የሚያደርግሽ እና እዚህ አንቺነሽ አፕሊኬሽን ስታንዳርዱ የምታደርጊው ተማሪ ብዛቱና የምፈልገው ሜጀሮቹ መምረጡ ከባድ ነበረ። ብዙ ምርጫዎች ነበሩ። ብዙ አስተማሪዎች ምናምን እየጠየኩኝ ነበረ እገዛ ከነሱ የጠየኩት። ከሱም በተጨማሪ ሌላ ክለቦች ነበርኩኝ ኮሚኒቲ ብሪጅስ የሚባል የሚረዱኝ ነበሩ። እነሱ ናቸው ሞስት ፕሮሰሱን አብረውኝ እንድጨርስ ያደረጉት። በአሜሪካ ከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ከምንም በላይ ዋጋ የሚሰጡት የትምህርት ነጻነቱን ነው። የሚወስዷቸው የትምህርት አይነቶች ገደብ አይደረግባቸውም። ለምሳሌ የመረጃ ቴክኖሎጂ ተማሪዎች ሆነው ኢኮኖሚክስ ወይም የጤና ኮርሶችን መምረጥና የእውቀት አድማሳቸውን ማስፋት ይችላሉ። ሩሃማ እንደምትለው ይሄ ወደፊት ምን አይነት ስራ ላይ መሰማራት እንደሚፈልጉ የማወቅ እድላቸውን ያሰፋል። ለከፍተኛ ትምህርት ወደ አሜሪካ የሚመጡ ኢትዮጵያውያን ተማሪዎች ከመደበኛ ትምህርታቸው ጎን ለጎን አዳዲስ ባህሎችንና አመለካከቶችንም ይማራሉ። አንዳንዴ ግን እነዚህ አዳዲስ የአኗኗር ዘይቤዎች ያልጠበቁትና የሚያስደነግጣቸው ይሆናሉ። ለምሳሌ በረከት አሜሪካ ሲመጣ መጀመሪያ ያስደነገጠው ሰዎች ለሃይማኖት የሚሰጡት ቦታ ነው። ኢትዮጵያ የለመድኩት ብዙ ሰው ሃይማኖተኛ ምናምን ኢትዮጵያ ውስጥ ያለማቁት እዚህ ሀገር መጥቼ ክምፌት ባልጠበቁት ደረጃ የሃይማኖተኞች ቁጥር በጣም በጣም በጣም ዝቅተኛ ነው። ካምፓስ ላይ ያሉት ክርስቲያኖችም እንደዚህ ሙስሊሞችም ቁጥር በጣም በጣም ትንሽ ነው የነበረ እና እሱ ትንሽ መጀመሪያ ላይ አስደንግጠ ነበረ። አዲስ አበባ በሚገኘው ሴንት ሜሪ የሴቶች ትምህርት ቤት ተማሪ ለነበረችው ሩሃማም የአሜሪካ ትምህርት ቤት እና አናኗር መጀመሪያ ላይ አስደንጋጭ ነበር ኢትዮጵያ እያለሁ የሴቶች ትምህርት ቤት ብቻ ነበር የሚሄደው እና እዚህ ስመጣ ከወንዶች ጋር መማር ትንሽ አዲስ ነገር ነበረብኝ ለእኔ እና የእነሱም ካልቸራቸው ትንሽ ያስደነግጣል። እንደ ኢትዮጵያዊነቴ ሳየው ወጣ ያለ ባህል ላይ ያላቸው እነሱ በአሜሪካ ኮሌጆችና ዩኒቨርሲቲዎች ውስጥ የሚማሩ አብዛኞቹ ኢትዮጵያውያን ከመደበኛ ትምህርታቸው ውጪ ባሉ ተጓዳኝ እንቅስቃሴዎች ላይም ተሳትፎ ያደርጋሉ። በተለይ በአሜሪካ ከሚኖረው ኢትዮጵያዊ ማህበረሰብ ጋር በመቀላቀል ባህላቸውን፣ እምነታቸውንና ማንነታቸውን ለማጠናከር ይሞክራሉ። ሩሃማም በቤተ ክርስቲያን ውስጥ የምታገለግል ሲሆን ለሕጻናት የአማርኛ ትምህርት አስተምራለች። የሁለት የተለያየ ባህሎችን አይቼ የትኛውን በደንብ ማጥበቅ እንዳለብኝ አይቼዋለሁ። የኢትዮጵያዊነቴን ከአሜሪካኖቹ የትኛውን ጥሩ ጥሩ ነገር መውሰድ የ- ከእኔም ካልቸር የእኔም ካልቸርም በደንብ አጥብቄ እንዲይዝ በደንብ ረድቶኛል። በቤተ ክርስቲያን አገልጋይነኝ መዘምራን እና አስተማሪ ነኝ። ልጆች ትናንሽ ልጆችን አማርኛ አስተምራቸዋለሁ እና እሱን እድል በማግኘቴ በጣም አስደስቶኛል። ምክንያቱም ወደዚህ ወደ አሜሪካ ስመጣ ጭራሽ ቤተክርስቲያን ራሱ እንዳለ አላውቅም ነበር እና አዲስ ነበረብኝ እና ሃይማኖቴን በደንብ አጥብቄ በሃይማኖቴ እንድጠነክር በጣም ርቶኛል። ናትናኤል ና በረከትን በሚኖሩባቸው ግዛቶች ካሉ ኢትዮጵያውያን ጋር በቅርበት በመገናኘት በዓላትን፣ ሃይማኖታዊ ስርዓቶችንና ሌሎች እንቅስቃሴዎችን ማሳለፋቸው ወደ አሜሪካ ሲመጡ የሚያጋጥሟቸውን የባህል፣ የቋንቋና የአኗኗር ልዩነቶች በቀላሉ እንዲላመዱ እንደረዳቸው ነግረውኛል። ጎን ለጎን ደግሞ ከተለያዩ የዓለም ክፍሎች ወደ አሜሪካ ለመማር ከሚመጡ ተማሪዎች ጋር ተቀላቅለው ሲማሩ የሚቀስሟቸው ባህሎች፣ ወጎችና አስተሳሰቦችም ጠቃሚ የህይወት ልምድ እንደሚሰጣቸውና በየትኛውም የዓለም ክፍል ተስማምተው መኖርና መስራት እንዲችሉ እንደሚያግዛቸው ተማሪዎቹ ይገልጻሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። ቀጣዩ ዘገባ ደግሞ ከበርካታ ችግሮች ባሻገር ተማሪዎቹን ለከፍተኛ ውጤት ስላበቃ አንድ ትምህርት ቤት ይነግረናል። ማዕከል ደቡብ አቅጣጫ ጥቂት ኪሎሜትሮች ርቆ ዓመታትን ያስቆጠረ ግቢ ይገኛል። ቦታው ከዚህ በፊት በደርግ ዘመነ መንግስት ፈለገ እርግ በመባል ይታወቃል። ወላጅ የሌላቸው ህፃናት የሚማሩበት የነበረ ቦታ ነው። በደርግ ዘመነ መንግስት ማግስት ስፍራው ብዙም እንቅስቃሴ የማይታይበት የተረሳ ባድማ ሆኖ ቆይተዋል። በ2012 ዓ ምት ግን የታዳጊ ወጣቶችን ተስፋ ዳግም ያለመልም ዘንድ ለማህበረሰብ ጥቅም ውሏል። የተወሰኑ ቀና አመለካከት ያላቸው ማህበረሰቦች ለምን የምን ተግባር አንጀምረን ብለው እዛ ቦታ ላይ ትምህርቱ ተጀመረ። ድጋፍ ሲያደርጉልን የነበሩ ደግሞ በዋናነት የደብረ ማርቆስ ዩኒቨርሲቲ፣ ከሀገር ሌላውም ማህበረሰብ የተለያዩ መዋጮችን ድጋፍ ሲያደርግ ነበረ። በሰሜን አሜሪካ ያሉት ደግሞ መጽሐፎችን በመግዛት ኮምፒውተሮችን በመግዛት ላፕቶፖችን በመግዛት ትምህርት ቤቱ ምንም ነገር ሳይኖረው በባዶ ነው የጀመረ። የሩኒንግ ኮስቱንም ሆነ አጠቃላይ በጀቱን ከማህበረሰቡ በሚያገኘው ድጋፍ ነው። ቀደም ብለን የሰማ ናቸው። በዚህ ስፍራ የተቋቋመው የሐዲስ አለማየሁ አዳሪ ትምህርት ቤት ርዕሰ መምህር አቶ ደረጀ ከፍሌ ናቸው። እሳቸው የሚያስተዳድሩት ትምህርት ቤት በመላ ኢትዮጵያ ያስፈትኗቸውን ተማሪዎች ሙሉ በሙሉ ወደ ከፍተኛ ትምህርት ተቋማት እንዲገቡ የሚያስችላቸውን ውጤት ካስመዘገቡ አምስት ትምህርት ቤቶች መካከል አንዱ ሆኗል። በርካታ ተማሪዎቹ በከፍተኛ እርከን ላይ የሚካተት ውጤትንም አስመዝግበዋል። ይህ የትምህርት ቤቱ የላቀ ውጤት ለተማሪዎችና መምህራን ብቻ ሳይሆን አዳሪ ትምህርት ቤቱን ለማገዝ የተቋቋመው በአብዛኛው በበጎ ፈቃድ የሚያገለግለው ቦርድ አባላትንም አስፈንድቀዋል። ዶክተር አጥናፉ ደምሴ የዚህ ቦርድ ምክትል ሰብሳቢ ናቸው። የእነዚህ ልጆች ግን እንደዚህ ውጤት ማምጣት የማደርገው ነገር ሁሉን የጠፋብኝ በእውነትና ስሜቴ ከምገልጸው ከምገልጸው በላይ ነበር። ትምህርት ቤቱ እንደ ሁለተኛ ደረጃ ትምህርት ቤት ሊሟላለት የሚገባውን ያክል የትምህርት ግብዓት ሳይሟላለት ስራውን ይጀምረ ተማሪዎቹ የተለያዩ ተግዳሮቶቹን ችለው ለውጤት መብቃታቸውን የሚያውሱት ዶክተር አጥናፉ ውጤቱ ከፈተና ተሻግሮ ለፍሬ መብቃት እንደሚቻል አስተዋሽ መሆኑን ያውሳሉ። ተማሪዎቹ ያሉበት ቦታ እጅግ በጣም የሚከብድ ነገር ነው። ምክንያቱም መመገቢያ አዳራሽ የሌለው ተገቢ የሆነ የመጸዳጃ ክፍሎች በጋራ የሚሆን በግል የሌለው ክፍሎች፣ ምንም አይነት የተሟላ ፋሲሊቲ የሌላቸው፣ መኝታ ቤቱ እንደዚሁ በጣም ከፍተኛ ጥረት ያለበት ላይብረሪ፣ የልጆቹ አብዛኛውን ጊዜ በጥግ ለጥግ ላይ ቁጭ ብለው የሚያተነው እንጂ የተሟላ ክፍል ኑሮት ያንን የሚፈልጉትን ነገር ለማጥናት በጊዜ ለመጨረስ የማይመች። ኮምፒውተር ላብ ክፍል ብንወስድ፣ በተራ የሚገቡበት ከመጥበቡ የተነሳ ብዙ ነው ውስንነቱ። የአዲስ አለማየሁ አዳሪ ትምህርት ቤት ያሉበትን ተግዳሮቶች ተቋቁሞ ይህን ውጤት ያስመዘገበበትን ሚስጥር መጠየቅ ተገቢ ይሆናል። የትምህርት ቤቱ ርዕሰ መምህር አቶ ደረጀ ከፍለኝ ይህንን ይላሉ። የተማሪዎችና ና የመምህራን ግንኙነት የና የመምህራን ግንኙነት፣ እንዲሁም የወላጆች ና የተማሪዎችም ግንኙነት በጣም ጥሩ ሙዝ ትምህርት ኢንቫይሮመንቱ በጣም ምቹ የነበረ ነበር ማለት ይቻላል። ምቹ ስንል ግባት በመሟላት ና ሌሎች ፋሲሊቲዎች በመሟላት ሳይሆን የነበረው ሂደታዊ ቀረቤታ ለወጤቱ ትልቅ ሚኒስቴር ነው ብለው ነው የምናስበው። ሁለተኛው ደግሞ ትምህርት ቤቱ የተጀመረው በማህበረሰቡ ቁጭት ነው። በመንግስት በጀት ተመድቦለት በመንግስት ተገንብቶ የተጀመረ ትምህርት ቤት ስላልሆነ ትልቅና የባለቤትነት ስሜት ያለበት በመምራር በተማሪዎችም በትምህርት ቤቱ አስተዳደሩ እንዲሆን ከጎናችን ደግሞ በውጭም በሀገሪቱም ሆነ የሚያግዙን ሰዎች የነሱንም ውለታ መመለስ ውጤት ላይ ማድረስ ግዴታ ነው የሚል ውስጣዊ ሞራላዊ መነሳሳት ስለነበረ ለውጤት ያበቁ ነገሮች እነዚህ ናቸው። የሀዲስ አለማየሁ አዳሪ ትምህርት ቤት በአማራ ክልል በምትገኘው ምስራቅ ጎጃም ዞን ውስጥ የሚገኝ ብቸኛ አዳሪ ትምህርት ቤት ነው። ትምህርት ቤቱ በትምህርት ዘርፍ ከፍተኛ ብቃት የሚያሳዩ ተማሪዎችን በልዩ ሁኔታ ከህልማቸው ለማገናኘት ሲሰራ መሰንበቱ ተነግሯል። ወደ አዳሪ ትምህርት ቤቱ የሚገቡ ተማሪዎች ቁጥር የተወሰነ ነው። ውድድር የታከለበት የማጣሪያ ሂደትን ማለፍንም ይጠይቃል። የትምህርት ቤቱ ምክትል የቦርድ ሰብሳቢ ዶክተር አጥናፉ ደምሴ በድጋሚ የመጀመሪያው ተማሪዎቹ ከየስምንተኛ ክፍል መልቀቂያ ፈተናን ሲፈተኑ አቬሬጅ ውጤታቸው ከሰማንያ ሰባት በላይ መሆን አለበት። ሁለተኛው ደግሞ ትምህርት ቤቱ ያወጣውን የመግቢያ ፈተና ማለፍና በቅደም ተከተል እንደደረጃቸው እስከ ስልሳኛ ያለውን ተማሪ እንመርጣለን። ያው ከዚያ በላይ የመቀበል አቅሙ ስለሌለን ነው። ስልሳ ሰዎችን መርጠን ሌሎችን የምንቶ። በዚህ ሂደት አልፈው በትምህርት ቤት ውስጥ ሲማሩ ከቆዩና ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ ሙሉነህ እንየው ነው። ምዕራብ ጎጃም ቢሆን ሰከላ ወረዳ ነው የተወለድኩትኝ። ገጠራማ ክፍል ነው። አሻለማየው ልያዳሲ በእኛ ጊዜ ነው የጀመረ እዛ በሽታ አልነበረም እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ በሚኒስትሪ ጥሩ ውጤት በጠራና ያመጣው ሴት ደግሞ ወዳዳችን ሴት ማስገባት ይችል ነበር ና ወደ እሱ እንግዲህ ለመቀላቀል አስቀድሜ ስለወሰንኩኝ ሁለቱንም ፈተናዎች ነበረ በሁለቱም ጥሩ ውጤት አመጣሁና አለፉኝ። ሙሉ ነህ ኢትዮጵያ ውስጥ በማህበራዊ ዘርፍ ወደ ከፍተኛ ትምህርት ተቋማት ለመግባት ለፈተና ከተቀመጡት ተማሪዎች መካከል ከፍተኛውን አስመዝግበዋል። ያስመዘገበው ውጤት አምስት መቶ ሰላሳ ሶስት ከስድስት መቶ ነው። ሲሞርክን በደም ሰርተንበታል። ትምህርት ቤቱም እነዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል። እና እኛ ሶሻል ተማሪዎች ጥቂት ነበርንና ለሁለት ነበር ተከፍለን ስንሰራ ነበረ አራት አራቱነን እና ሁለት ነገር በደም ከተም በታል የሚል ሀሳብ አለ። በኢኮኖሚክስና ሕግ ትምህርት ዘርፍ የላቀ ደረጃ መድረስ እንደሚፈልግ የነገረን ሙሉነህ በዓለም አቀፍ ደረጃ በተከበሩ የከፍተኛ ትምህርት ተቋማት ገብቶ የመማር ሕልምም እንዳለው ነግሩናል። የአዲስ ዓለማየሁ አዳሪ ትምህርት ቤት ስኬት በትምህርት ዘርፍ ኢትዮጵያ ከፍተኛ ደረጃ ላይ ደርሳ ማየት በሚሹት ዘንድ የብሩህ ተስፋ ምልክት መሆኑ ይወሳል። ይህ ተስፋ አመት ዓመት ይሻገር ሌሎች ተተኪዎች ይፈልቁ ዘንድ ግን ትምህርት ቤቱ የህልም ተጋሪዎችን ድጋፍ እንደሚሻ የትምህርት ቤቱ አስተዳደር አስታውሰዋል። ርዕሰ መምህሩ ደረጀ ከፈለኝ ይህን ይላሉ። መምህራን ራሱ ከ12 አካባቢ ወረዳ ተወዳድረው ያለፉ ናቸው። ወረዳዎች ናቸው፣ ደሞዝ በጀት እየከፈሉ ድጋፍ የሚያደርጉልን ወረዳዎች ናቸው። የራኒንግ ኮስትን መነሻ ድጋፍ የሚያደርግልን የደብረ ማርቆስ ዩኒቨርሲቲና በዚህ ከማህበረሰቡ የሚዋጣ ነገር ነው መምራን በቋሚ ቦታቸው ላይ በጀት ተይዞላቸው ቢሰሩ የተሻለ ውጤት እናመጣለን ብለን እናስባለን። ያው ከውጭ ያለው ማህበረሰብ በዚህ መልኩ ድጋፉን አጠና ይቀጥል። በቋሚነት አልተጠናቀቀም። አስራ ሶስት ሄክታር ቦታ ከደብረ ማርቆስ ከተማ አስተዳደር ተረክበን በግንባታ ላይ ነው ያሉ ባለሀብቶች በራሳቸው ፈቃድ አንድ አቶ ካሳሆን የሚባሉ ባላት ገንብቶ ያጠናቋል። ዳሽን ቢራ ፋብሪካን ሀያ ሚሊዮን ብር የጀመራቸው አሁን በጦርነት ምክንያት ያልተጠናቀቁ ግንባታዎች ቢኖርም ሌላው ባለ ሀብት ሌላው አካባቢ ማህበረሰብ፣ በውጭ ያለ ማህበረሰብ ቀሪዎቹ ግንባታዎች በማጠናቀቅና ሌላውን አስፈላጊ ድጋፍ ከጎናችን ከዚህ በፊት የነበረውን ትብብር ቢቀጥል ከዚህ የበለጠ የተሻለ ውጤት እናመጣለን ብለን ማስባለን። አዳሪ ትምህርት ቤቱ የዚህ ዓመት ትምህርትን በይፋ አልጀምርም። ይህ የሆነበት ምክንያት ደግሞ በደብረ ማርቆስ ከተማና አካባቢዋ ውጥረት በመባባሱ ነው። ፋኖ እየተባሉ የሚጠሩት ታጣቂ ቡድኖችና የኢትዮጵያ ፌዴራል መንግስት ኃይሎች የሰነበቱበት ግጭት ስፍራውን ለሰላም ጦት ከመዳረግ ባሻገር ከፍተኛ አቅም ያላቸው ተማሪዎችንም ከትምህርት አዳርገዋል። በፈተናዎች ውስጥ አልፎ ለአካባቢው ማህበረሰብ የመነቃቃት ምንጭ በሆነው ትምህርት ቤት ውስጥ በሚማሩትም ሆነ በአጠቃላይ ሌሎች ተማሪዎች ዘንድ የሚተወ ጠባሳ አሳሳቢ መሆኑን ከሚናገሩት መካከል አንዱ የትምህርት ቤቱ ቦርድ ምክትል ሰብሳቢ ዶክተር አጽናፉ ደምሴ ናቸው። ይሄ በትውልድ ላይ ትልቅ ትልቅ ጉዳት እንደሚያመጣ ግልጽ ነው። አሁን ምናልባት የአንድ ወር የአንድ ወር ነው ብለን ልናስብ እንችላለን፣ ነገር ግን የተፈጠረው ሁኔታ ስነልቦና ላይ ከፍተኛ የሆነ ጉዳት አለው። ምን ሊሆን ይችላል ብሎ ለመገመት የማይቻልበት ደረጃ ስለሆነ ያለ ነው። ልጆቹን በዚህ በማይገባ ሁኔታ ውስጥ የገባንበት ችግር በሕይወታቸው ላይ ከፍተኛ ጠባሳ የሚጥልና ጉዳት ውስጥ የሚያስገባቸው መሆኑን ምንም ምንም ምንም ሳይታበለ የተገለጸ ለማንም የተገለጸ ስለሆነ ሀቁን እንግዲህ መሸሸግ የምንችለው አይደለም። የጥፋት ደረጃም የሚ ለመግለጽ ይከብዳል። ብዙዎቹ ትምህርት ቤቶች አንዳንድ ቦታ ላይ ሁሉ ጉዳት ደርሶባቸዋል። ልጆቹ በወቅቱ ተመዝግበው ለመማር አልቻሉም። በጭንቀት ውስጥ ነው ያለው። ይሄ እንግዲህ እየቆየ ሲሄድ በሀገር ላይ የሚያስከትለውን ችግር በትውልድ ላይ የሚያመጣው ጠባሳ ለማንም ግልጽ የሚሆን ይመስለኛል። ይህ አዲስ አለማየሁ አዳሪ ትምህርት ቤት እየገጠሙት ያሉትን ችግሮች አሁንም ተቋቁሞ በሀገር አቀፍ ደረጃ ልቅና የሚያሳዩ ተማሪዎችን ለማፍራት ጥረቱን እንደሚቀጥል ከትምህርት ቤቱ አስተዳደር ሰምተናል። በዋናነት በኅብረተሰባዊ ድጋፍና ርብርብ ዛሬ ላይ የደረሰው ትምህርት ቤት በቀሪ ዘመኑም ስሙ ከስኬት ጋር ተደጋግሞ ይነሳ ዘንድ ሁለንተናዊው ድጋፍ ሊቀጥል እንደሚገባ የትምህርት ቤቱ ማህበረሰብ አባላት የጋራ መልእክት ሆኗል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ ደስ ብሎናል። የነገ ሰው በለን። መልካም ምሽት ይሆንላችሁ።